ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዕለተ ሰንበት ቅዳሜ መስከረም 22 2009 ዓ ም ነው። ከዜናዎቹ በኋላ ሁለት ልዩ የውይይት ፕሮግራሞች ይቀርባሉ። ዛሬ የሙዚቃ ቃና አይኖረንም። እስከ ማጠቃለያ ዜናው በወቅቱ የኢትዮጵያ ሁኔታና በሌሎች ጉዳዮች ላይ ከእንግዶች ጋር የተካሄዱ ውይይቶች ይደመጣሉ። ፕሮግራሙን ንጉሡ ታምረ ይመራል። ሰለሞን ክፍሌ ያስተናግዳለሁ። አብራችሁን ታመሹ ዘንድ የአክብሮት ግብዣዬ ነው። አሁን በቅድሚያ የዓለም ዜና ጤና ይስጥልኝ። እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ ቅዳሜ ከቀትር በኋላ የጸጥታ ኃይሎችን ኢላማ ያደረገ መኪና ላይ የተጫነ ቦምብ ፈንድቶ ከተማይቱን በጥብጧታል። ጥቃቱ ቢያንስ ሁለት ሰዎችን ገድሎ ስድስት ማቅሰሉን የደህንነት ምንጮች ገልጸዋል። ቦምቡ የፈነዳው ብሉስካይ የሚባል ምግብ ቤት ፊት ለፊት ሲሆን ምግብ ቤቱ የሶማሊያ የስለላና የጸጥታ ድርጅት የሚያካሂደው በአካባቢው ያለ እስር ቤት ባለስልጣናት የሚያዘወትሩት እንደሆነ ተገልጿል። ቆየት ብሎ ሽብርተኛው ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። ቡድኑ ባወጣው መግለጫ ጥቃቱን ያካሄድ ነው በአቅራቢያው በሚገኘው ወህኒ ቤት የሚሰሩ ዘቦችን ለመምታት ነው ማለቱ ተጠቅሷል። ባለፈው ረቡዕ ሶማሊያ ውስጥ የዩናይትድ ስቴትስ ኃይሎች ያደረሱት የሰው ሕይወት ያጠፋ የአየር ጥቃትን በተመለከተ የሚሰሙትን አንዱ ከሌላው የሚቃረኑ ሪፖርቶች የጦር ኃይላችን ይመረምራል ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር አስታወቁ። ሚኒስትሩ ሀዋይ ውስጥ ለጋዜጠኞች በሰጡት ቃል ምንጊዜም ቢሆን የዩናይትድ ስቴትስን የአየር ጥቃት አስመልክቶ የሚነሱ ጥያቄዎች ላይ እንደምናደርገው ይህንንም እንከታተላለን፣ የምርመራውን ውጤት ደግሞ ስናውቅ ይፋ እናደርጋለን ብለዋል። በግልጽነት እና ተጠያቂነት መርሆችን በማክበር ከዩናይትድ ስቴትስ የሚልቅ አንድም የጦር ኃይል የለም ያሉት ሚኒስትሩ ስህተት ስንሰራ አምነን ራሳችንን በተጠያቂነት መያዝ የዚህ መርሃችን አካል ነው ሲሉ አክለዋል። የሶማሊያ መንግስት ፌዴራላዊ ግዛቱ በሆነችው ጋልሙዱግ ስለደረሰውና የሶማሊያ ባለስልጣናት አስራ ሶስት የክልሉ መንግስት ኃይሎች ተገለዋል ስላሉበት ጥቃት የዩናይትድ ስቴትስን ማብራሪያ ጠይቋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ሐሙስ ዕለት ባወጣው መግለጫ ጋልካዩ አቅራቢያ ራስን ከጥቃት ለመከላከል በተካሄደ የአየር ጥቃት ባለው ቢያንስ ዘጠኝ የአልሸባብ ነውጠኞችን ገድለናል ሲል አስታውቋል። የጋልሙዱግ ክልል ምክትል ፕሬዚደንት ሐሲ አብዲ ደግሞ ለቪኦኤ የሶማልኛ አገልግሎት ሲናገሩ የአሜሪካ ኃይሎች ከከፊል ራስ ገዟ ፑንትላንድ ባገኙት የተሳሳተ መረጃ ተመርተው የወሰዱት እርምጃ ነው ማለታቸው ተጠቅሷል። የክልሉ የደህንነት ሚኒስትርም ፑንትላንድን ለዩናይትድ ስቴትስ የተሳሳተ መረጃ ሰጥታለች ሲሉ ወንጅለዋል። የጋልካዩ ነዋሪዎች ሐሙስ የዩናይትድ ስቴትስን ባንዲራ በማቃጠል የተቃውሞ ሰልፍ መውጣታቸው ታውቋል። የሶሪያ መንግስትና የአማጽያኑ ሀይሎች በዛሬው እለት አሌፖ ከተማ ላይ ተዋግተዋል። በከተማዋ ሁለት መቶ ሀምሳ ሺህ የሚሆኑ ብዙ ልጆች ያሉበት ህዝብ በተከፋፈለችው ከተማ በውጊያው ተጠምዶ መውጫ አጥቷል። የሶሪያ መንግስት ኃይሎች በሽምቅ ተዋጊዎች እጅ ያለውን የአሌፖ አካባቢ ለመንጠቅ ሲሞክሩ ቆይተዋል። አማጽያኑ በበኩላቸው በመንግስቱ ቁጥጥር ስር ወዳሉ አካባቢዎች እየተኮሱ ነው። በሁለቱም በኩል ብዙ ጉዳት መድረሱ ቀጥሏል ተብሏል። የዓለም የጤና ድርጅት ምስራቅ አሌፖ ያሉ ብዙ መቶ የታመሙ ነዋሪዎችና ቁስለኞች በአጣዳፊ እንዲወጡ እንዲደረግ እያሳሰበ ነው። ባለፉት ሁለት ሳምንታት ከተገደሉትና ከቆሰሉት ብዙ መቶ ሲቪሎች አንድ ሶስተኛው ልጆች መሆናቸውን የዓለም የጤና ድርጅት አስታውቋል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የሩሲያና የሶሪያ አገዛዝ በምስራቅ አሌፖ ሲቪሉ ሕዝብ ላይ ያደረሱት አረመኔያዊ የአየር ጥቃት ሲሉ የገለጹትን አጥብቀው አውግዘዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ዜናዎቹን ሰማን እናመሰግናለን። አሁን ወደ ቀዳሚው የውይይት ፕሮግራም እናልፋለን። በሀገሪቱ የተለያዩ ክፍሎች የተቀሰቀሰውን ህዝባዊ ዐመፅ ምንነት አቅጣጫና ሁነኛ የመፍትሄ አማራጮች ለመዳሰስና አድማጮችን በንቃት ለማሳተፍ የታለመ ተከታታይ ውይይት አካል ነው። ኢትዮጵያዊነት ይሰኛል። አራት የሲቪክ ቡድኖችና ማኅበሮች የመሠረቱት ድርጅት ነው። ማኅበሩ በቅርቡ ለዓለም አቀፉ ማኅበረሰብ ለመንግሥታትና ለኢትዮጵያውያን በጻፈው ደብዳቤ መነሻነት ከሁለት መሥራች አባሎቹ ጋር የጀመርነው ተከታታይ ውይይት የመጨረሻ ክፍል ቀጥሎ ይቀርባል። አሁን የሚታዩት ሁኔታዎች በዚሁ ከቀጠሉ ሊያደርሱ የሚችሉትን ጉዳት ጨምሮ ከአጣብቂኙ መውጫ የሚረዱ ሁነኛ አማራጮችና የዜጎችን ሚና ይመረምራል። የፕሮግራሙ አዘጋጅና አቅራቢ ያሉ ላከበደ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል። ከአጣብቅኙ መውጫ ስትሉ በጥሪያቸው ያስቀመጣችኋቸውን አበይት ነጥቦች እንመልከት። በተጨባጭ ምን አይነት አቅጣጫዎችን ነው እየጠቁማችሁ ያላችሁት? ዶክተር ብርሃኑ እንደተባለው የአሁኑ ሁኔታ ከቀጠለ መንግስትን በለው ህዝቡም እንቢተኛነትም ከቀጠለ ብዙ መበጣበጥ እንደምታመራ ጥርጥር የለንም እና ይሄ ደግሞ አጥፍቶ መጥፋት ለገዢውም ፓርቲ አይሆነውም፣ ለኢትዮጵያ ህዝብም አይሆንም እና ብሱ ላይ ትልቅ ስጋት አለን እና ከዚህ አጣብቂኝ እንዴት አገሪቱ ልትወጣ ትችላለች? ሌሎችም ሀገሮች በተመሳሳይ ሁኔታ ይሄን ነገር የተወጡት አሉ እና ከእነሱስ ምን እንማራለን ብሎ መጠየቁ ተገቢ ነው። ይሄ አይንህን ላፈር የሚል አቋም አግባብ ያለው አቋም አይመስለኝም። ምክንያቱም አይንህን ላፈር የተባለ እንደዚህ በትልቅ የታጠቀ መንግስት እስከ መጨረሻው ድረስ አጥፍቼ ሞታለሁ ማለቱ፣ ሁለተኛ ሌሎች ብዙ ህዝቦች አሉ፣ ወደውም ሆነ ተገደው ይህን መንግስት የሚደግፉት እነሱም በዚህ ላይ ተጠቃለው ብዙ እልቂት ሊመጣ ይችላል እና እሱም አያስፈልግም። ለዚህ ነው አንደኛ ህዝቡ ወደ ሽግግር መንግስት እንዲያይ የቀን በቀኑን ትግል ብቻ ሳይሆን መፍትሄ እንዳለ ከወንዙ ባሻገር የተሻለ ምርጫ እንዳለ ወንዲያይ የሽግግር ጥያቄ በአእምሮ ውስጥ ጎልቶ እንዲታይ የሚል አስተሳሰብ አለን። ይሄ ሽግግር ደግሞ ወንዙ ስንሻገር ብዙ አደጋ አለ። መንግስት ድንገት ሊፈርስ ይችላል፣ ወይም ማስታራቂያ የሆነ የውጭ ሀይል ሊገባ ይችላል እና የተለያዩ መልክ ነው መንግስት የሚፈርሰው እና አንዳንዱ ለሽግግር ያመቻል፣ አንዳንዱ ደግሞ ሽግግሩን ያባብሰዋል። ስለዚህ አንዱ መንገድ እርቀ ሰላም ያለበት እውነትን የማይሸሽግ የትሩዝ ኤንድ ሪኮንሲሌሽን ፕሮሴስ የሚባለው እንደዛ ከሁሉም ከህብረተሰቡ የተውጣጡ የጎበዝ አለቆች የምንበላቸው፣ ሽማግሌዎች የምንበላቸው፣ የሃይማኖት መሪዎች የምንበላቸው ተውጣተው እውነቱን ህዝቡ እስካሁን ድረስ የደረሰበት ግፍ ምንድን ነው? ማን ነው ያደረሰበት? የትኛው ነው ይቅርታ የሚደረግለት? የትኛው ነው መጠነኛ ቅጣት የሚሰጠው? ምህረትና ቅጣት ያመዛዘነ ፍርድ የሚሰጠው የእርቀ ሰላም ይዘት ነው። እና ይሄ እርቀ ሰላም ሁሉንም ኢትዮጵያውያን ያጠቃልላል። ጨቋኙንም፣ ተጨቋቹንም ያጠቃልላል። እና በደቡብ አፍሪካም በሌሎችም ቦታ በኮሎምቢያ አሁን የምናየው እንደዛ አይነት ይዘት ነው። እና ያው ከኢትዮጵያ ሁኔታ ጋር ተሳስሮ የሽግግር ስርዓቱ አንዱ ምሰሶው የእርቀ ሰላምና የእውነት መርማሪ ኮሚሽን ይቋቋም የሚል እኔ በተለይ የግሌ አስተሳሰብ አለኝ። ይህን ለማድረግ ግን አሁን መሰራት ያለባቸው ቅድመ ሁኔታዎች አሉ። አንደኛው እንደሚመስለኝ በመጀመሪያ ደረጃ የፌዴራል ፖሊስ፣ በተለይ አሁን ደግሞ የመከላከያ ሰራዊት፣ እነዚህ በሙሉ ከመንገድ ሊወጡ ወደ ጦር ሰፈራቸው እንዲሄዱ መደረግ አለበት። ህዝቡን ያው ተራው ፖሊስ ጸጥታ እንዲያስጠብቅና ህዝቡ ደግሞ የለውጥ ተስፋ መኖሩ ሲረዳ በራሱ ዲስፕሊን ብጥብጥ ውስጥ እንደማይገባ እናውቃለን። እና ይሄ አንዱ ትልቁ እርምጃ ይመስለኛል። ሁለተኛው የፖለቲካ እስረኞችን ካለምንም ቅድመ ሁኔታ መፍታት። ይሄ ደግሞ ተአማኒነትና ለማግኘት ኮንፊደንስ ቢልዲንግ የሆነ እርምጃ ነው። መንግስት ይሄን ካደረገ ለወደፊቱ ለሚሰጠው ፍርድ ይሄን ደግሞ እንዲገነዘበው ያስፈልጋል። እና ሶስተኛው የአሁን ያለውን የውሸት ፓርላማ አፍርሶ በብሔራዊ በጎበዝ አለቆች ሁሉም የተውጣጣ ጉባኤ ወይም ናሽናል ዩኒቲ ካውንስል የሚባል ቢቋቋም ይሄ ሀይል ሀገሪቱን አረጋግቶ ለወደፊት መቢ ሁለት አመት ሶስት አመት ያህል የሚቆይ የሽግግር ሸንጎ እንዲቋቋም ፈር ሊቀድና መንገድ ሊቀድ ይችላል። ከዛ በኋላ እንግዲህ አዲስ ህገ መንግስት ሲጻፍ የምርጫ ስርዓት ምን ይሆናል፣ የሀገሪቱ ያገዛዝ ፍፍል ምን ይሆናል፣ እነዚህ ከባድ ከባድ ጥያቄዎች አሁን ይሄ በፓርቲ ስምና በመንግስት ስም በግል አባሎች በካድሬ ስም ሲዘርፍ የነበረው ሀብት ምን ይሆናል? እነዚህ የቁጥጥር አውታሮች እንዴት ነው የሚያዙት? እነዚህ እነዚህ ጥያቄዎች ሁሉ መነሳታ እነዚህ ካልተነሱና መፍትሄ ካልተሰጣቸው ምርጫን ማካሄድ እንደውም ህዝቡን የበለጠ ማበጣበጥ ስለሆነ የሚያረጋጋ የሽግግር ስርአት ያስፈልጋል። እና የፖለቲካ ኃይሎች የሲቪክ ኃይሎችና አገር ወዳድ ግለሰቦች ድሮ ባረጉትም አሁን በዚህ ላይ ምክር እንዲሰጡ በዚህ ላይ የሀሳብ እንዲያቀርቡ እና ኢትዮጵያዊነት እኛ ራሳችን እነዚህን ስብስቦች ለመርዳት ፈቃደኛ እንደሆን ያው በመግለጫችን ላስረድተናል። ዶክተር ብርሃኑ ባለው ላይ ይሄ አሁን ካለንበት አጣብቂኝ የመውጫውን ዘዴ በሚመለከት በእኛ በኩል መሰረታዊ ነው ብለን የምናምነው ሁሉም በኢትዮጵያ ጉዳይ ያገባናል የሚሉ ኃይሎች። የሕዝቡን የበላይነት የበላይነትና ሉዓላዊነት በሕግ ደግሞ የመገዛትን አስፈላጊነት እነዚህን ሁለት መሰረታዊ ነገሮች ሊቀበሉ ይገባል። አሁን ካለውም መንግስት ጨምሮ ማለት ነው። ይህንን ከተቀበሉ እና የኢትዮጵያን ደግሞ እንደ ሀገር መቀጠል ካመኑ በእኛ በኩል ማመቻቸት የምንፈልገው እነዚህ በፖለቲካው በኩል የብዙ ዘመን ልምድ ያላቸው ጥናቶች የሚያካሄዱ የየራሳቸው ለኢትዮጵያ ይበጃል የሚሉትን ፕሮግራሞች ያዘጋጁ ኃይሎች ተገናኝተው በወንድማማችነት ኢትዮጵያን በማዳን መንፈስ ተነጋግረው ኢትዮጵያ እንዲህ አይነት አዙሪት ውስጥ ዳግመኛ እንዳትገባ በሚያስተማምን መልኩ የሚያዋጣን የሽግግር አካሄድ ይሄ ነው ብለው እንዲስማሙ ሁኔታዎችን ማመቻቸት፣ እንዲግባቡ መገፋፋት፣ እንዲገናኙ ማድረግ የሚለው ላይ ነው የምናተኩረው ከዚያ በኋላ እንግዲህ ዶክተር ብርሃኑ ያለውም ሌሎችም ያልተነሱ ነገሮች እነዚህ አካሎች እየተነሱ ውይይት ተደርጎባቸው ይጠቅማሉ የሚባሉት እያዛሉ እና በዚያ ሂደት ኢትዮጵያ በሰላም ወደ ሁሉን ያቀፈ ፍትህ የነገሰበት ሁሉም ዜጋ መብቱ ተከብሮለት በየትኛውም የኢትዮጵያ ክፍል መስራትና መኖር የሚችልበትን ሁኔታ የሚፈጥር ስርአት ይመሰረታል ብለን ነው ተስፋ የምናደርገው ህዝቡም የሚታገለው ለዚያ ነው ብለን ነው መልካም ግዙፍ የአገር ጉዳዮች ናቸው የሰፈሩት በውይይቱም እያነሳችሁ ያላችሁት ዶክተር ብርሃኑ ካነሷቸው በቅድሚያ መሳካት አለባቸው ካሏቸው ቅድመ ሁኔታዎች የሚዳምር ለአለም አቀፍ ለጋሾች እና ሌሎች ክፍሎች በሚል ካሰፈራችሁት ውስጥ ለመንግስታቱ ድርጅት የሰብአዊ ጉዳዮች ኮሚሽን ያለምንም ማመንታት ከስድስት መቶ በላይ ደርሷል ላላችሁት የሰዎች ሞት በአፋጣኝ ምርማሪዎች የሚላኩበት ሁኔታ ይሄም ቁጥር በቀላሉ ሊያሻቅብ የሚችሉን የጠቀሳችሁበት አለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ይሄ ያነሳችሁትን ሀሳብ የመሰለ በርግጥም አሁን የሚካሄደው መቆም የሚችልበት ሁኔታ ለማመቻቸት ምን ምላሽ የምታገኙበት ዘዴ አለ? በዚህ መልኩ ይሄ ሀሳብ እንዲነሳ የምጠብቁት እንደሚታወቀው፣ የተባበሩት መንግስታት ሰብአዊ መብት ኮሚሽን አሁን ያለው ኢትዮጵያ ውስጥ የሚደረገው በተለይ በመንግስት በኩል በሀይል የመጠቀም ሁኔታ አሳስቦት የተባበሩት መንግስታት የሚልካቸው ልዑካን ሄደው ሁኔታውን እንዲያጣሩ የቀረበውን ጥያቄ ኢትዮጵያ መንግስት አልተቀበለውም እና ይህንን በመግለጫችን ያነሳ ነው። ይሄ መደረግ ያለበት መሆኑን ለማሳሰብ ነው። የዜጎች መብት ሕይወትን እስከ ማጥፋት ድረስ ያለበቂ ምክንያት በመንግስት በራሱ እንዲህ አይነት ሁኔታ መፈጠሩ የሚደረገውም እንቅስቃሴ በእውነቱ አንድ የውጭ ወራሪ ኃይል መጥቶ የሚያረገው እስኪመስል ድረስ ራሱ በሚያስተዳድሮት ዜጎቹ ላይ ከባድ መሳሪያዎች የመጠቀም አዝማሚያ መታየቱ ማንንም ሰብአዊ የሆነ ሰው የሚያሳስብና የሚያስቆጭ፣ የሚያስቆጣ ሁኔታ ነው። ስለዚህ ለዓለም አቀፉም ህብረተሰብ በዚህ ሁኔታው በጣም ስላሳሰበው ነው እዛ ደረጃ የደረሰውና ይህ አሁን ለጊዜው ዝም ተብሏል። ለኢትዮጵያ መንግስት አልቀበልም ስላለ ብቻ መቆም ያለበት ነገር ስላልሆነ በእኛ በኩል በሚደረጉት የኢትዮጵያ የዲያስፖራው የተለያዩ ስብስቦች፣ ግለሰቦች በሚያደርጉት የአድቮኬሲ እንቅስቃሴ ተሟጋችነት እንቅስቃሴ የተባበሩት መንግስታትን አጥብቀን በመጎትጎት ይሄ ተፈጻሚነት እንዲኖረው ለማድረግ እንግዲህ ይሄ ደብዳቤው የመጀመሪያ ነው። እሱ እንዲሁ በመላክ ብቻ ሳይሆን በዴሌጌሽኖቹ አማካይነት በጉባኤ ተወካዮች አማካኝነት በጀኔቫም በኒውዮርክም እንዲደርስ ለማድረግ ጥረት እናደርጋለን። ተከታታይ ካምፔኖችም፣ በስልክም በፋክስም ጉዳዩ እልባት እስኪያገኝ ድረስ የማያቋረጥ ጉትጎታ ማድረጋችን እንቀጥላለን። መልካም። በርከት ያሉ ጉዳዮችን አንስታችኋል። በጽሁፋችሁ የተካተቱ ዋና ዋና የሚባሉ ነጥቦችን ለማንሳት ያህል ነው የጠቃቀስ ነው። ዶክተር ብርሃኑ ከወንዙ ባሻገር ምርጫ ብለውታል። ምርጫ መኖሩን ለማሳየት የተጠቀማችሁበት በግራና ቀኝ ያሉ ሁሉንም ወገኖች መንገድ ሊያመላክት የሚችል ሀሳቦችን ፈንጥቃችኋል። በዚህ ሰዓት የእናንተ ውይይት የሚከታተሉ ታዳሚዎቻችን እንዲረዱት ምን ቢሆን ምን ይሆናል ከሚል ስጋት ነው ከደረሱ ጉዳቶች ከዘረዘሯችኋቸው ባሻገር መንግሥት የቱን እርምጃ ቢወስድ ምን ይከተላል ህብረተሰቡ መካከል የሰጋችሁት እርስ በርስ ብጥብጥ እንዳይከሰት በሚፈለገው ሂደት ውስጥ ሊሆኑ የሚችሉ ሁኔታዎችን እስኪ ፈንጥቁልን ምናልባት አሁን ደግሞ ለለውጥ አቶ በትሩ ጀምሮልን ወደ ዶክተር ብርሃኑ ቢሻገር አዎ አሁን ያነሳኸው ጥያቄ በእውነቱ የፖለቲካ ተንታኞች የሚመልሱት ጥያቄ ነው የሚመስለኝ የሆነ ሆኖ ግን እኛም የኢትዮጵያን ጉዳይ በቅርብ የምንከታተል ስለሆነና እዚህ ስጋት ላይም የጣለን የተያዘው አዝማሚያ በጣም አደገኛ ሆኖ ስለታየን ነው ይኸውም በእውነቱ በማንኛውም ሀገር ህዝባዊ እንቅስቃሴ ይነሳል ነገር ግን አንድ ህዝብ መርጦኛል የሚል መንግስት የሚነሱትን ጥያቄዎች አግባብ ባለው ህዝቡን በማግባባት የህዝቡን መሪዎች በማሰባሰብ የፖለቲካ ምህዳሩን በማስፋት እና ደግሞ የሚናገረውን ነገር ስራ ላይ በማዋል አመኔታ በህዝቡና በመንግስቱ መካከል እንዲፈጠር በማድረግ ነው ብዙ አገሮች የሚገጥማቸውን እንዲህ አይነት ተግዳሮት የሚቋቋሙት። እኛ ሀገር ግን ለሚነሳው ጥያቄ ሁሉ ይህ መንግስት የሚሰጠው መልስ የኃይል ምላሽ ብቻ ነው። ይሄ ደግሞ የበለጠ ህዝቡን አስከፍቶት አስቆጥቶት ዛሬ የደረሰበት ደረጃ ላይ ያደረሰው ያ ነው። ሌላው ደግሞ በቋንቋና በጎሳ ላይ የተመሰረተ የፖለቲካ ፕሮግራም አውጥቶ ይህንኑ በህገ መንግስቱ ላይ አንጸባርቆ ህዝቡ እርስ በርሱ ለብዙ ዘመናት በፍቅር በአንድነት፣ በሰላም የሃይማኖት፣ የዘር፣ የጎሳ፣ የቋንቋ ልዩነት ሳያሳይ ተቻችሎ የኖውን ኩሩውን የጀግናውን የኢትዮጵያ ሕዝብ በጎሪጥ እንዲተያይ ለማድረግ በእውነቱ ባለፉት ሀያ አምስት አመታት በጣም ጎጂ የሆኑ ስራዎች ተሰርተዋል። እንደውም ይሄ አሁን ያለው እንቅስቃሴ በእውነት እኔ በበኩሌ ከጠበቅኩት በላይ ተስፋ የጫረብኝ ወጣቱ አሁን ያለው ስርዓት ከተመሰረተ በኋላ የተወለዱት ልጆች ሳይቀሩ በኢትዮጵያ አንድነት አምነው የሌላው ወገናችን ደም የእኛም ደም ነው የሚል መፈክር ይዘው መውጣታቸው እጅግ የሚያበረታታና ኢትዮጵያ እንደ ኳስ ከወደቀችበት ነጥራ የምትነሳ ጠንካራ ገር መሆኗን ያበሰረ ስለሆነ በጣም ደስ ብሎኛል። በአንድ በኩል በእውነቱ ይሄ ቢሆን ይሄ ይሆናል ለማለት ያስቸግራል። ግን ይሄ ሁኔታ ከቀጠለ አሁን ጠቅላይ ሚኒስትሩ ባሉት መሰረት በሙሉ ኃይላችን ተጠቅመን ህዝቡን ጸጥ እናሰኘዋለን የሚል ሂደት ከ ከመጣ በሌሎቹ አገር ከደረሰው የከፋ ሊመጣ ስለሚችል ይህንን ደህና አድርገው እንዲያጤኑት ለዚህ ለድርጅቱ መሪዎች በጣም አስረግጠን ማሳሰብ አስፈላጊም ተገቢ ይመስለኛል። ምክንያቱም ጊዜው ሊዘገይ ይችላል። ካአሁኑ ካሄዱን ካላስተካከሉት በኋላ መቆጣጠር የማይቻልበት ደረጃ ይደርሳል። በታሪክም የምናየው ህዝብ በአንድነት ከተነሳ ምንም ያህል ሀይል ያለው መንግስት ቢሆን ህዝቡ ሙሉ በሙሉ ተቆጣጥሮ በስልጣን የሚቆይበት ጊዜ የለም፣ በታሪክ ውስጥ አልታየም። ይህንን ብዬ ብተው ይሻለኛል። መልካም ዶክተር ብርሃኑ፣ ለእርሶም ተመሳሳይ ድልስ ሊሆኑ የሚችሉ ሁኔታዎችን ከተፈጠሩት አዝማሚያዎች ጋር አዛምደው ሀሳብ ቢፈነጥቁ እሺ፣ እግዚአብሔር ይስጥልኝ። በጣም ከባድ ጥያቄ ነው ያነሳኸው። ይህን ከመመለስ በፊት አንድ ነጥብ ልናገር። ደብዳቤያችንን በተለይ ለኢትዮጵያ ህዝብና ለራሱ ለመንግስቱ እና ለዲያስፖራ ላለው ህዝብ በቀጥታ ለመናገር የፈለግ ነው። ኢትዮጵያ ወዳጅ አጥ አገር ናት። ነጻነት ስር የሰደደባት ከማናን ሳለሁ የምትል አገር ስለሆነች ያን የእኩልነት መንፈስ ያው ከጣሊያን ጊዜን ጀምሮ እንዳየ ነው የማይወዱ የውጭ መንግስታት እንዳጠቋት ነው። ስለዚህ እነሱ ጋር ብቻ አቤቱታ በማቅረቡ በተባበሩት መንግስታትም ጭምር ትልቅ ለውጥ ይመጣል ብሎ የሚያስብ ኢትዮጵያዊ ካለ መመርመር ያለበት መሰለኝ እና ይሄንን መገንዘብ አለብን። ነገር ግን አቤቱታችንን አናቆምም መቆጨታችንን ለማሳየት እና እሱን በመጀመሪያ መጠቆም እፈልጋለሁ። ይሄ ሴናሪዮ ስላልካቸው ያሉት ምርጫዎች የሁኔታው በዚህ ከቀጠለ ያሉት ምርጫዎች ምንድን ናቸው? ላልከው እኔ ሶስት ሴናሪዎች ይታዩኛል፣ ምርጫዎች። አንደኛው ህዝቡ ሚተኛነቱ ይቀጥላል፣ ነገር ግን መሪ የለውም። ወንዙን የሚያሻግረው መሪ የለውም። ለምን ቢባል የፖለቲካ ፓርቲዎች፣ የሲቪክ ድርጅቶች እንዳይጠናከሩ ገና ብቅ ብቅ ሲሉ እየተቆረጡ ነው የመጡት። የውጭ መንግስታትን ዲሞክራሲ ዲሞክራሲ የሚሉት ይህ ሁሉ ነገር ሲሰራ ድጋፍ አልሰጡም። ስለዚህ የዲሞክራሲ ሀይሎች ብዙ ስር አልሰደዱም። ይሄ አንዱ ሴናሪዮ ነው። ግን የኢትዮጵያ በጣም ስር የሰደደ ስርዓት ያለባት ህዝቡ ብዙ የተሳሰረ ባህልና መከባበር ያለባት ሀገር ስለሆነች ደርግ እንኳ ፈርሶ ህዝቧ ሌላ ሀገር እንደምናየው አልዘረፈም። ስለዚህ የጨዋነት ባህል ስላለ ምናልባት እሱ በተወሰነ ጊዜ ይህንን ፍርሰት ሊገታው ይችላል። ኤኒዌይ አንዱ ፍራቻ እሱ ነው፣ አንዱ ውጤት። ሁለተኛው የህዝቡ አብዮት ሊቀለበስ ይችላል እና እንደገና ይነሳል። ሶስተኛው አማራጭ መንግስት በዚህ መቀጠል የማይችልበት ሁኔታ ከተፈጠረና ህዝቡ ደግሞ እምቢተኝነቱን ቆረጠ በየ አካባቢም ቢሆን ሰሜን፣ ደቡብ፣ ምስራቅ እየተባለ በዛም አካባቢ ይሁን ወይም ደግሞ ከመሀል ከአዲስ አበባ ርጅም ይሁን የብሔራዊ የሆነ ትብብር ዛሬ ትብብር ነገ ውድድር በሚል መፈክር የየራሱን የጎበዝ አለቆች እየመረጠ ራሱን ማስተዳደር እነዛ መተባበር የሚችሉ መሰለኝ በተለይ አሁን የጎንደር ህዝብ ትልቁ ያሳየው ምሳሌ የኦሮሞ ህዝብ ብሶት፣ የጋምቤላ ህዝብ ብሶት፣ የሶማሌ ህዝብ ብሶት፣ የአፋር ህዝብ ብሶት የእኛ ብሶት ነው ብሎ ለመጀመሪያ ጊዜ በመፈክር ይዞ በመነሳቱ የሀገሪቱን የወጣቱን ስሜት ቀይሮታል። የኢትዮጵያዊነትን ስሜት እንደገና አንስቶታል። የመከባበር የመቆርቆር የመተባበር ስሜቱን ቀይሮታል። እና ያ ያ ከሆነ አሁን የምንፈራቸው እነዚህ ሁለቱ ሴናሪዎች ወደኋላ ሆነው የትብብር ሁኔታ ሊፈጠር ይችላል። ይሄ ግን በፍላጎት ብቻ ሳይሆን ብዙ ስራዎች መሰራት አለባቸው። የብሔራዊ አጀንዳ የሚያስተባብረን አጀንዳ ምንድን ነው? የሽግግሩ ስርዓት እንዴት ነው መሄድ ያለበት? ከዛስ በኋላ ምን አይነት ኢትዮጵያ ነው የምንፈልገው? ፍትሕ ያለባት ሁሉ ዜጎቿ በእኩልነት የሚታዩባት ዴሞክራሲያዊ እንላለን እና ይሄ በስራ ላይ ሲታይ እንዴት ነው የሚለውን የሁሉም ኃይሎች ያገባናል የሚሉ ኃይሎች ልዩነታቸውን ወደ ኋላ አድርገው ትብብር አሳይተው ህዝቡን ወንዙን እንዲሻገር የሚመሩት ከሆነ ህዝቡ አሁን እየመራቸው ነው። ጎን ቆመናል ብለው የሚያበረታቱ ሀይሎች ከተፈጠሩ ኢትዮጵያ ከአሁኑ አታብቅኝ ወጣ ከጭቁን ስርአት ወደ ኋላ የማትመለስበት ሁኔታ ሊፈጠር ይችላል። ይህ እንግዲህ ሁላችን የምኞት ነው። መልካም ነው። በተለያዩ ሁኔታዎች ሊታዩ የሚችሉ የቀጣይ ምዕራፍ ገጾችን አሳይተውናል። የእርስ በርስ ግጭት ስጋት አንጻር መነሳት ያለበት አንድ አግባብ የሆነ ጥያቄ አለ። ፊት ለፊት የሚታዩ መንግስትን ኃይልን በሙሉ በእጁ ያስገባ የገዢ አካል እኩል ወይም በተመሳሳይ ከግለሰቦች እስከ ብሔረሰብ አባላት ጭምር አንዱ ሌላውን የሚያይበት ለሚመጡት አዎንታዊም ሆነው አሉታዊ ሁኔታዎች የበኩሉን አስተዋጽኦ ሊያደርግ ይችላልና በደል በቂም እርስ በርስ ከመታያየት የተሻለ አዝማሚ ያለ ሁሉም ብላችኋል እንዲፈጠር ለማድረግ ምን መረዳት አለበት ትላላችሁ? እንደ ማህበራችሁ እንደ ኢትዮጵያዊነት ስብስብም ሆነ በግላችሁ እንደዜጋ አቶ በትሮርሶ ይሄ በጣም ጥሩ ጥያቄ ነው። አሉላ በማንሳት በጣም አመሰግናለሁ። የኢትዮጵያ ሕዝብ እስካሁን ባሳየው ሁኔታ በጣም አስተዋይ እና ጨዋ ሕዝብ መሆኑን የሚያስመሰክር ይመስለኛል። ነገር ግን አንተ ያልከው ሁኔታ እንዳይስፋፋ እንዳይኖርም ለማድረግ በእውነቱ ሁላችንም የኢትዮጵያ ጉዳይ ያገባናል የምንለው ሁሉ ይህንን ልናሰምርበትና ሕዝቡም እንዲገነዘበው ለማድረግ የምንችለውን ሁሉ ማድረግ ይገባናል። ይኸውም አሁን ኢትዮጵያ ውስጥ የተፈጠረው አምባገነን ስርዓት የመጣበትም ሁኔታ፣ ከዛም ወዲህ የሚያስተዳድርበት ሁኔታ በእውነቱ ከሕዝብ የመጣ አይደለም። ሕዝብ ተመክሮበት ይሄ ይሻለናል ብሎ የፈጠረው ስርዓት አይደለም። ከህገ መንግስቱ ጀምሮ ብናይ ቀደም ብሎ እነዚህ ታጋዮች ነን የሚሉ ቡድኖች ባወጡት ፕሮግራም መሰረት ያንን ለመተግበር የተደረገ ሂደት ነው እንጂ የኢትዮጵያ ህዝብ መክሮ ነፃ በሆነ መልኩ ተወያይቶበት ይሄ ነው ለሀገራችን የሚበጀን፣ ለእኛ የምንፈልገው ይሄን ነው ብሎ ያወጣው ነገር አይደለም እና ትልቁ ችግር፣ የችግሮቹ ሁሉ መንስኤ ይሄ መሆኑን ህዝቡ ሊገነዘበው ይገባል። ስለዚህ የአንድ አካባቢ ህዝብ ወይም የአንድ ቋንቋ ተናጋሪን ህዝብ ለዚህ ስርዓት ምንጭ እንደሆነ መፈረጁ ጠቃሚ አይደለም ተገቢም አይደለም ምክንያቱም ያም ህዝብ እንኳን ለምሳሌ የትግራይን ህዝብ ብንወስድ ብዙ ጊዜ ሲነገር አሁን ያለው ስርዓት በህወሓት የሚመራ መሆኑን ሁሉም የሚያውቀው ነው በይፋ ያም ሆኖ ግን የትግራይ ህዝብ በሙሉ ተወክሎ የእሱን ስሜትና የእሱን ፍላጎት የሚያንጸባርቅ አመራር አለ ብሎ መቀበል ትክክል አይመስለኝም ምክንያቱም የትግራይ ህዝብ ይሄ ድል አልተሰጠው። እንደውም ገፈቱን በቅድሚያ የቀመሰው የትግራይ ህዝብ ነው። ህወሓት ደርግን ለማውረድ ባደረገው ጦርነት ላይ በዚ ሀገር ተሸጋግሮ በዛ ሀገር ላይ ብዙ መስዋዕትነት ህዝቡ ከፍሎ ነው ከዛ ተሸጋግሮ ወደ ሌላው ኢትዮጵያ ክፍል ሊረማመድ የቻለው እና ስልጣን ሊይዝ የቻለው ስለዚህ የትግራይ ህዝብ ብዙ ቁስል አለበት፣ ብዙ ብሶት አለበት። ያንን ደግሞ አውጥቶ እንዳይናገር ለማንኛውም የኢትዮጵያ ህዝብ አሁን ባለው ስርዓት በኃይል ታፍኗል። ስለዚህ ይህንን መገንዘብ ይኖርብናል እና አሁን የተጀመረው አካሄድ የኢትዮጵያ ህዝቦች ሁሉ በደል ደርሶባቸዋል። ስለዚህም በአንድነት ተነስተው የህዝቡን የበላይነት ማረጋገጥ አለባቸው የሚለውን አካሄድ አጠንክሮ ሁሉም ህብረተሰብ በሃይማኖት በጎሳ ሳይለያይ ይህንን ተከትሎ ቢሄድ ለኢትዮጵያ ለዘለቄታው የሚበጃትን ስርዓት ለመመስረት ከፍተኛ አስተዋጽኦ ይኖረዋል ና ይህንን ማስገንዘብ ተገቢ ይመስለኛል። አመሰግናለሁ። የመጨረሻው እድል የእርሶ ነው ዶክተር ብርሃኑ። እሺ በእኔ አስተያየት ለዚህ ሁሉ ቁልፉ ተስፋ ነው። የለውጥ ተስፋ በህዝቡ አእምሮ ላይ ከሰረገ የሚያተኩረው የትግሉም ውጤት ምን እንደሆነ ምኞቱ ምን እንደሆነ በግልጽ ስለሚያዩ ና ምኞቱ ደግሞ ፍሬያማ እንደሚሆን ከተገነዘበ በዛ ላይ ነው እንጂ የሚያተኩረው እርስ በርሱ እንደ እንዳይት ወደ መበላላት የሚሄድ አይመስለኝም። ስለዚህ ድህቃኑ ማተኮር ያለባቸው የሽግግር ስርዓቱ ምን ይመስላል፣ ከሽግግርስ በኋላ ምንድን ነው የሚፈጠረው የሚለውን ሁሉም በኩልነት የሚኖርባት ሁሉም የራሱን አካባቢ በራስ ገዝ ስርዓት የሚያስተዳድርባት ድህነትን ለማጥፋት ሁላችንም የምንረባረብባት ኢትዮጵያን ለመፍጠር ነው። ይሄ ነው የጋራ አጀንዳችን ብለው ማስረዳት ትልቁ ኃላፊነታቸው ነው። እና ተስፋ ነው መፍትሄ የሆነ ይመስለኝ። የጨለማውን የሚያጠፋው የተስፋ ብርሃን ነው። በሁለተኛ ደረጃ እኔ እንደው ያስገነዝብ የምፈልገው በህዝብ ትግል የመጣ የዲሞክራሲ እና የእኩልነት ስርዓት ማንም ሊወስዱ አይችልም። ከላይ እንዲሁ የተሰጠ ስርዓትን ነው የሰጪው ሊቀማ የሚችለው። ስለዚህ ህዝቡ አሁን ያሳየን ለህልውናው ብቻ ሳይሆን ለመብቶቹ እስከ ሞት ድረስ ለመታገል እንደ ቆረጠ ስለሆነ በዚሁ ከቀጠለበትና የሌሎቹ ብሶት የኔም ብሶት ነው ነግበኔ የሚለው አስተሳሰብ ፈሪሀ እግዚአብሔር የሚሉት አስተሳሰቦች እንደ ገና እያየሉ ከመጡ እኔ ኢትዮጵያ ትልቅ ተስፋ ያላት ሀገር ናት ብዬ አምናለሁ። መልካም አሳሳቢ በሆነበት ጊዜ ውስጥ ሉ ተስፋን የመሰለ ትልቅ ነገር ሊኖር ይገባል። እሱ መንገዱንም የተሻለ ያድርገዋል የሚል መንፈስ ነው በመጨረሻ የፈነጠቁት። ፕሮፌሰር ብርሃኑ አበጋዝ አቶ በትሩ ገብረ እግዚአብሔር ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ መስራች አባላትና የአመራሩም ጭምር አባላት። ይሄ ቀጣይ ውይይት ነው። የኢትዮጵያ ጉዳይ ግድ ብሏችሁ የሚያሳስቧችሁ ሆናችሁ ከሌሎች መሰል እምነትና አስተሳሰብ ካላቸው ለኢትዮጵያ የተሻለ ሁኔታ ከሚፈልጉ ዜጎች ጋር እየሰራችሁ ያለበት ህብረት ነው። ውይይቱ ይቀጥላል። መልሰን እንደምናገኛችሁ ተስፋ አድርጋለሁ። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። እኛም በጣም እናመሰግናለን አቶ አሉላ፣ እግዜር ይስጥልኝ። በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። ወደ ቀጣውና ሁለተኛው የውይይት ፕሮግራም እናልፋለን። ውይይት ከቀድሞው የኦሮሚያ ክልል ፕሬዝደንት ጁነዲን ሳዶ አቶ ጁነዲን ሳዶ የኦሮሚያ ክልል ፕሬዚደንት ነበሩ። በትራንስፖርትና መገናኛ፣ በሳይንስና ቴክኖሎጂ እንዲሁም በሲቪል ሰርቪስ ውስጥ በአጠቃላይ በሦስት የፌዴራሉ ሚኒስቴር መሥሪያ ቤቶች ውስጥ በሚኒስትርነት ሰርተዋል። በአዲስ አበባ ዩኒቨርሲቲ ውስጥ የቦርድ ሰብሳቢ ነበሩ። በአጠቃላይ መንግሥት ሥራ ውስጥ ለበርካታ ዓመታት አገልግለዋል። አቶ ጁነዲ ከኢትዮጵያና ከመንግሥት ሥራ ከወጡ አራት ዓመት ሆኗቸዋል። አቶ ጁነዲን በአሜሪካ ድምፅ አማርኛው ዝግጅት ክፍል የፌስቡክ ገጽ ላይ በቀጥታ ስርጭት እንግዳ ሆነው ቀርበው እንደነበር ይታወሳል። የዚህን ቃለ ምልልስ የመጀመሪያ ክፍል ባለፈው ሳምንት አስደምጠናችሁ ነበር። አቶ ጁነዲ ስለ ኢትዮጵያውያን ሙስሊሞች ጉዳይ ተጠይቀው ነበር። ያለፈው ሳምንት ያበቃው የዛሬው ከዚያ የሚቀጥል ይሆናል። ጽዮን ግርማ ነች ያነጋገረቻቸው። ሙስሊም ኢትዮጵያውያን በተመለከተ እንግዲህ እርስዎ በቀጥታ ተሳትፎ እንደነበሩት የቪዲዮ ጭምር ልከው የጠየቁን አድማጭና ተከታይ ያሉን አብዱራሂም አህመድ ይባላሉ። የእሳቸውን ጥያቄ ላንብበው። ለአቶ ጁነዲን የማቀርበው ጥያቄ ብለው እንደሚታወቀው ኢህአዴግ የአህባሽን አስተምሮ ወደ ኢትዮጵያ በማስመጣት በግዳጅ የማጥመቅ ዘመቻ ሲያደርግ ቆይቷል። በዚህም የተሰደዱ አሉ፣ የታሰሩ አሉ፣ እንደዚሁም ህይወታቸው የጠፋ አለ። ይህንን አስተምሮ በማምጣትና ወደ በመጫን ደግሞ አቶ ጁነዲን በቀጥታ እጃቸው ነበር አለበት እና በዚህ ምክንያት የደረሱ ችግሮች አሉ። እንደተጠቀሰው የታሰሩ ህይወታቸው የጠፋ ብዙ ሰዎች አሉ እና በዚህ ምን ይላሉ በዚህ ጉዳይ ላይ እኛ እሳቸውን ተጠያቂ እናደርጋለን ብሎ አንድ ጥያቄ ልኮልናል የተለያዩ የሙስሊም ጉዳዮችን የሚዘግቡ ሬዲዮዎች ፕሮግራም እየጠየቁኝ ነው በስፋት ከእነሱም ጋር የሚወያይበት ይሆናል ነገር ግን አንቺ ላነሳሽው ጥያቄ መልስ ለመስጠት አህበሽን ወደ ሀገር ውስጥ ያስገባሁት እኔ አይደለሁም የአህበሽ ድርጅት እኔ ድርጅቱን ከማወቄ አምስት ና ስድስት ዓመት በፊት ኦልድ ኤርፖርት ውስጥ አካባቢ ድርጅት ጽፈት ቤት ከፍቶ ሲሰራ የነበረ ነው። የአህበሽ መሪው ሰውዬ ሽማግሌ ናቸው፣ አዛውንት ናቸው። በ2004 በፈረንጅ አቆጣጠር አንድ ትልቅ የማከብረው ሚኒስትር፣ አሁን በህይወት የሌሉ እንግዳ ሽማግሌ ያሉ በጣም የታወቁ የእኛ ሀገር ሰው ናቸው፣ እንድትታዋወቅ እፈልጋለሁ አሉ። እኔ እንደውም የውጭ ሀገር ዜጋ ሰው መስሎኝ ነበር ሄጄ ለሰላሳ ደቂቃ እንደዚሁ ቆመን ያወራንበትን ሁኔታ አስታውሳለሁ። ከዛ በተረፈ አህበሽን የማስገባት ጉዳይ አህበሽም በክልሉ የተመዘገበ ድርጅት አይደለም፣ በፌዴራል መንግስት ስር ያለ ነው። ላይሰንሱም የፌዴራል መንግስት ነው። እኔ የለሁበትም። የሽማግሌው አስተሳሰብ በወቅቱ በነበረኝ እንደ ሙስሊም ማህበረሰብ አባል በወቅቱ በነበረኝ አስተሳሰብ ትራዲሽናል ሙስሊም ቫልዩ የሚባሉትን የሚያቀነቅኑ ናቸው ተብሎ ሲነገር ስለነበረ እኔም ይህንኑ የትራዲሽናል ሙስሊም ቫልዩን ከሚከተሉት የሙስሊም ማህበረሰብ አባላት ውስጥ አንዱ ስለነበርኩ በልቤ ውስጥ ምናልባትም ይሄ አንድ አማራጭ ይሆናል የሚል ሀሳብ ነበረኝ። ነገር ግን በኢትዮጵያ ውስጥ ሁላችሁም እንደምታውቁት በተውሂድ ግሩፕና ትራዲሽናል ይሄ ሱፊያ የሚባለው መካከል ክፍተቶች አሉ፣ ግጭቶች አሉ። እንደው በጣም የባሰ ትልቅ ግጭት ባይሆንም እዚህም እዚያም የሚነሱ ግጭቶች አሉ። እነዚህን ግጭቶች ለመፍታት ሰፊ ጥረት ሳደርግ ነው የቆዩት። ክልል በነበርኩበት ጊዜ ጀምሮ የሁለቱንም አመራሮች የተውሂዱንም የሱፊያውንም በማግኘት የጋራ ኮሚቴ ተቋቁሞ በጋራ እንዲፈቱት። እንደውም ለምሳሌ ክርስቲያኖቹ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ሁሉም ተከባብሮ በሰላም ይኖራል እናንተ የማትስማሙ እንኳን ቢሆን አለመስማማታችሁን የማትስማሙባቸውን ነጥቦች አስቀምጣችሁ ወደ ሀይልና ወደ ግጭት ለምንድን ነው የምትሄዱት? ለምንድን ነው ህዝቡ የማይረጋጋው? ለምንድን ነው ለህዝቡ የማታሳዩት? የሚል የፌዴራል እስልምና ምክር ቤት ጉባኤንም የኦሮሚያ ክልል እስልምና ጉባኤንም በማግኘት እንደ ሸምጋይ ሆኜ ለማቀራረብ ከዚህ ከተውሂዱ ግሩፕ ጋራ ለማቀራረብ ሰፊ ጥረት እነሱም የሚያውቁት የታወቁ የሃይማኖት መሪዎችም የሚያውቁት ጉዳይ ነው። ይሄን ጉዳይ በጣም ብዙ ጥሪ ያለው የመጨረሻው አሁን በ2012 አካባቢ በፈረንጅ አቆጣጠር የነበረው የሙስሊም ፕሮቴስት ጊዜ ይሄን ጉዳይ ለመጨረሻ ጊዜ ሞከርኩኝ። አያገባኝም፣ ጉዳዩ የሚመለከተው የፌዴራል ጉዳዮች ሚኒስቴርን ነው። የሃይማኖቶች ጉዳይ እኔን አያገባኝም። ግን አደገኛ ሁኔታ እየተፈጠረ እንዳለ ይሰማኛል። ይሄ ህዝብ ደም ሊፈስ እንደሆነ ይሰማኛል። ስለዚህ ይሄን ነገር የግሌን አስተዋጽኦ ማድረግ ስለነበረብኝ ሽማግሌዎች ልኬ የተውሂዱን ግሩፕ አምስት ሰዎች ወክለው ልከው እንደዚሁም ደግሞ ከመጅሊሱ ማለት የፌዴራል እስልምና ጉዳዮች ምክር ቤት ሊቀመንበሩና ምክትል ሊቀመንበሩ እኛ ሁለታችን በቂ ነን ብለው ስለተናገሩ እነሱ እንዲመጡ ተደርጎ ለማቀራረብና የጋራ ኮሚቴ ተቋቁሞ ወደ እርቅ የሚሄዱበትን ሁኔታ ለመፍጠር በሲቪል ሰርቪስ ሚኒስቴር ውስጥ ሰብስቤ አነጋግሬያለሁ። ይሄን በማድረጌ ለሙስሊም ማህበረሰቡም ለኢትዮጵያ ሕዝብም ጠቃሚ ይሆናል። አይደለም፣ ለእነሱ ብቻ ለመንግስትም ጠቃሚ ይሆናል እንጂ ይጎዳል ብዬ አላምንም፣ ዛሬም አላስብም። ሶ ይህን በማድረጌ መንግስት ጥርሱን ነክሶብኛል። ሶ በዚህ ምክንያት ያንን ስብሰባ መጅሊሱ እንዳይሄድ ተነግሮታል። እዚህ ጋር ግን አያይዘው ከመንግስት ጋር እንደው ቅሬታ ውስጥ የገቡበት ወይም ደግሞ የተጋጩበት ሁኔታ ካለ በምን ሁኔታ ነው ከዚህ ጋር በተያያዘ ነው? ምናልባት አንዱ ይሄ ነው። የባለቤቱ ከዚህ ከእስልምና ወይም ከዚህ ጉዳይ ጋር የተያያዘ ነው የባለቤቶ መታሰር፣ እስቲ አብረው አያይዘው ይግለጹልኝ። አንዱ ይሄው ነው። ምናልባት እንግዲህ የሁለቱንም ወገኖች የማቀራረብና ሰላም የመፍጠር ጉዳይ ላይ መንግስት ውስጥ ያሉ የተለያዩ አካሎች አይፈልጉትም ይሆናል። እኔ የሄድኩት አካሄድ አልጣማቸው፣ ስለዚህ ሊቀመንበሩ እና ምክትል ሊቀመንበሩ በስብሰባ ላይ እንዳይገኙ አደረጉ። በዛ ምክንያት ስብሰባው ተበተነ። እኔም ከአቅሜ በላይ ነው ብዬ ከዚህ ነገር ውስጥ ወጣው። አንዱ ይሄ ነው። አንዱ ግጭታችን በውስጥ ከመንግስት አካላት ጋር አንዱ ይሄ ነው። ሁለተኛ የባለቤቴ ጉዳይ ላይ ብዙ ብዙ በጣም የሚያሳምሙና ትክክል ያልሆኑ እርምጃዎች ተወስደዋል። እየተባለ የነበረው ከሳዑዲ አረቢያ ኤምባሲ ገንዘብ እየተቀበለች በእኔ ከለላ ስር ሆና እኔ ሚኒስትር ስለነበርኩ በእኔ ከለላ ስር ሆና ለአክራሪዎች ያን ጊዜ የሙስሊም ፕሮቴስቱን ለሚመሩት አሁን ከእስር ቤት ለተለቀቁት ሰዎች ገንዘብ ታስተላልፋለች ነው የተባሉ። እጅግ በጣም የሚያሳዝን፣ እጅግ በጣም ቤተሰቤን የጎዳ ዘመዶቼን በሙሉ የጎዳ ጉዳይ ነው። በጣም የሚያሳዝን። እኔ ጸረ አክራሪነት አቋም ያለኝ ሰው ነኝ። ኢህአዴግን ለማስደሰት አይደለም። ኢህአዴግንም ሳላቀው አቋሜ ይሄው ነው። ዛሬም ቢሆን አቋሚ ይሄ ሆነ አሜሪካ ውስጥ ሞኜ አክራሪነት ለማንም የሚጠቅም አይደለም። የሃይማኖት አክራሪነት ብቻ ሳይሆን የፖለቲካም የተለያዩ አመለካከቶች አክራሪነት አልቀበለውም። ሞደሬሽን ኢዝ ኦልዌይዝ ዘ ቤስት እንደዚህ ነው ማምነው። ቤተሰቤም እንደዚሁ ነው የሚያምነው። የኋላ ታሪካችንም ይሄው ነው። አስተዳደጋችንም ይሄው ነው። ነገር ግን ባልተገባ መንገድ እያወቁ ባለቤቴንም ሰበብ በመፍጠር አሰሯት ማለት ነው ይሄ ጉዳይ ምናልባት ሁሉም ሰው የሚያውቀው ነው። እናቴ በሚያርፉበት ጊዜ ለእናቴ ማስታወሻ መጠነኛ መስጊድ ቤቱን የሚወርሰው ስለሌለ ያንን የቤቱን አካባቢ አጽድተን ህዝቡ የአካባቢውን ህዝብ ስለጠየቀ መስጊድ እንደ ማስታወሻ ስናሰራ ነበር። ሃይማኖት ለማስፋፋት አይደለም። ሃይማኖት የማስፋፋት ስራም የኔ ስራ አይደለም። ስለ ሃይማኖትም ጠለቅ ያለ እውቀት ያለኝ ሰውም አይደለም። ነገር ግን የእናት የመጨረሻ ቃል ነው። ሁለት ወር ከማለፏ በፊት በሆስፒታል አልጋ ላይ የነገረችኝ ቃል ነው። ይሄን ቃል የምተውበት መንገድ የለኝም እና በዚህ ድጋፎች አድርጌ ያለው ድጋፎችን ፈላልጌ አድርጌ ያለው ይህንን ኮሚቴው በጠየቀው መሰረት ይሄን ጉዳይ ለምሳሌ የሳውዲ አረቢያ ኤምባሲ የኢትዮጵያ መንግስት ፖሊሲ የሚጻረሩ ጉዳዮችን የሚያደርግ ከሆነ አስቸጋሪ ነው ብሎ የሚያምን ከሆነ የውጭ ጉዳይ ሚኒስቴር የራሱ ፕሮቶኮል አለው። ከማንኛውም ሀገር ኤምበሲ ጋራ የራሱ ግንኙነት አለው፣ አሰራር አለው፣ ህጎች አሉ። ለምንድን ነው ዜጎችን ከማንገላታት ዜጎችን በዚህ ከመደብደብ ከመቀጥቀጥ፣ ኤምበሲው ተጠርቶ እንደዚህ አይነት አሰራሮች አግባብ አይደሉም ተብሎ ለምንድን ነው የማይነገረው? የሳውዲ አረቢያ ኤምበሲ በከልቸራል አታቸው በኩል የሃይማኖት ከየክልሉ ከወሎ ከራያ ኢቭን ከመቀሌ ሰዎች መጥተው ኮሚቴዎች መጥተው ድጋፍ አድርጉልን፣ መስጅድ እንሰራለን፣ ትምህርት ቤት እንሰራለን ብለው ሲጠይቁ ይረዳል። ይሄን መንግስት አሳምሮ ነው የሚያውቀው። ለብዙ አመት የቆየ ለምን ይመስሎታል? ይሄ ወደ እርሶ ካልሆነ ለምን ያ ወጥመድ ተደረገብኝ ብለው ወጥመድ ነው ወጥመድ ነው። እኔን ለማስወገድ የሚፈልጉ ኃይሎች በመንግስት ውስጥ አሉ። ይህንን ያውቃሉ 2009 ነው የተጀመረው። ምንድን ነው ይላሉ? ምክንያቱ የእሱ ጥላቻ ነው በእኔ ላይ ባላቸው። እንግዲህ ረጅም ጊዜ መንግስት ውስጥ ያገለገሉ ኖትና ከምን መጣ ያ ጥላቻ? እኔ እንደሚመስለኝ እንግዲህ በኦሮሞነቴ ካልሆነ በስተቀር ሌላ፣ የኦሮሞን ጥያቄ አነሳለሁ፣ አቀነቅናለሁ፣ የብሄር ብሄረሰቦች መብት ይከበርላለሁ፣ ጸረ ኮረፕሽን አቋም አለኝ፣ መሬት እንዲዘረፍ አልፈልግም። የኢትዮጵያ ሕዝብም ሆነ የኦሮሞ ሕዝብ ገንዘብ ካዝና እንዲመዘበር አልፈልግም። ሌላ ይሄንን የሚያደርጉ የሉም፣ እዛ ኦፒዲዮ በኦህዲድም ውስጥም እንደዚሁም በመንግስት ስልጣን ኦሮሞ ሆነ ሌሎች መናገር አልችልም። ስለ ራሴ ነው መናገር የሚችለውና በዚህ ላይ ግጭቶች አሉ። ሁል ጊዜ በዚህ ጉዳይ ላይ እናገራለሁ። ከፍተኛ ውጥረቶች አሉ። ሶ ስለዚህ በዚህም በተለያዩ በክልሉም ውስጥ በነበርኩበት ጊዜ ከመከላከያ ጋር ሰፊ ግጭት ነበረኝ። ምክንያቱም መከላከያ በአስተዳደር ጉዳዮች ውስጥ ጣልቃ ይገባ ነበር፣ በክልል እና በክልሎች መካከል ባሉ አጎራባች አካባቢዎች በሚገኙ ግጭቶች ላይ ጣልቃ ይገባ ነበር። ይሄ ጣልቃ መግባት የለበትም የሚል ትልቅ አቋም አለኝ። በስመ ኦነግነት ሰዎች ይታሰሩ ነበር፣ ከድሬዳዋ፣ ከአወዳይ፣ ከሐረማያ፣ ከቆቦ፣ ከሞያሌ እነዚህ ነገሮች ያለ ማስረጃ ሰው እንዳይታሰር ከፍተኛ ጥረት ሳደርግ ነበር። ያለ ማስረጃ ሰው እንዴት ነው የሚታሰረው? እድር ሰው ሲቀመጥ የኦነግ ስብሰባ ነው የምትቀመጡት እየተባሉ ይታመሳሉ። ይሄ ነገር ትክክል እንዳልሆነ በስፋት ተናግሬ ሰዎች ተመድበው በዛ አካባቢ በዚህ ጸረ የሚደረገውን አግባብ ያልሆነ ጫና እንዲቆም ከፍተኛ ትግል አደርግ ነበር። ከነዚህ በእነዚህና በተለያዩ ብዙ ምክንያቶች ደስተኛ ያልሆኑ ኃይሎች ጊዜው አመቺ ነው ብለው ባሰቡበት ጊዜ ጥቃት ሰንዝረዋል። ስለዚህ በግሎ በራሶ ላይ በደረሰው ጥቃት ነው ማለት ነው የለቀቁት። ሌላ ይህንን ተመሳሳይ ጥያቄ ያቀረቡ ነበሩ በፌስቡክ ገጻችን ላይ እና የእውነት የኢትዮጵያ ህዝብ ተበድሏል ብለው አምነው ነው ተሰምቶት ነው የለቀቁት፣ ወይስ ልክ አሁን እንዳሉት የግሎት ጉዳይ ሲነካዎት ነው የለቀቁት የሚል ጥያቄም ተነስቶ ነበር። ይሄንን እስቲ የግሌ ጉዳይ የሚባለው ምንድን ነው? የግሌ እኔ ምንም የግል ፍላጎት የለኝም። እኔ ያለሁት በህዝብ ስም ነው። በራሴ ልዩ ችሎታ ኖሮኝ አይደለም በህዝብ ስም ነው። ለምሳሌ ባለቤቶ ጉዳይ ባለቤቶ ሲነኩ፣ በዛ ባለቤት እኮ በግሏ ጉዳይ አይደለም፣ በኮሚኒቲ ጉዳይ ነው የታሰረችው። የሙስሊም ማህበረሰብ ጥያቄ የእኔ ጥያቄ ብቻ አይደለም። የኦሮሞ ጥያቄ ቀደም ብሎ በኦሮሞ ህዝብ ውስጥ በሚደረገው ግጭቶች ከመከላከያም ከሌሎችም አካላች ጋር በሚደረገው ግጭቶች የግል ጉዳይ አይደለም። የግል ጉዳይ የሚባል ነገርም የለኝም እኔ ምን ልኖረኝ ይችላል። በመንግስት ውስጥ የግል ጉዳይ የግል ኢንተረስትም የለኝም። የግል የሚባለው እኔ ኮረፕትድ አይደለሁም። ማንም ያቃል። የሱሉልታ መሬት፣ የሰበታ መሬት፣ የቡራዩ መሬት፣ የለገጣፎ መሬት እንደዚሁም ደግሞ የዱከምን መሬት ማን እንደሸጠ የሚታወቅ ነው። ስለዚህ ሙስናን በተመለከተ ወደ ኋላ እመጣበታለው በሚል ነው ያለፍኩትና ወደ ኋላ ተመልሰን እሱ ላይ እንመጣበታለን በስፋት ሰዓት ከበቃን። ወደ አቶ አብርሃም አለሙ ጥያቄ ልመለስ። አንድ ጥያቄ ይቀራቸዋል። አዲስ አበባ ዩኒቨርሲቲ የቦርድ ሰብሳቢ በነበሩበት ጊዜ በዩኒቨርሲቲ ውስጥ በትምህርታዊ ለውጥ ስም የኢትዮጵያን ብሔራዊ አንድነት የሚያዳክሙ ውሳኔዎች ተወስነዋል ይላሉ። ለምሳሌ ብሔራዊ የነበረውን የኢትዮጵያን ስነ ጽሁፍና ፎክሎር ክፍለ ትምህርት ዘግቶ የጎንዮሽ ግንኙነት የሌላቸው የአማርኛ፣ የኦሮሞኛና ትግረኛ ስነ ጽሁፍ ትምህርት ክፍሎች እንዲከፈቱ አስወስነዋል። ይሄ ውሳኔ በእርሶ የተወሰነ ነው። ይሄ ደግሞ ይሄ ውሳኔ በመወሰኑ በጠቅላላ አጠቃላይን የኢትዮጵያን ስነ ጽሁፍ አጠቃሎ የሚይዘውን ስለተዘጋ የጎንዮሽ ግንኙነታቸው ተቋርጧል። ይህን ማድረጎ የኢትዮጵያን ብሔራዊ አንድነት የሚያዳክም አይመስሎትም ወይ? እስካሁንስ አንድ አስተዋጽኦ ያደርጋል ብለው አያስቡም ወይ ብለው ጠይቀዋል። በዛ ዩኒቨርሲቲ አስተማሪ የነበሩ ናቸው። ዝርዝር አጀንዳውን በትክክል ባላስታውስም በየኦሮምኛ እና የሌሎችም ቋንቋዎች በአዲስ አበባ ዩኒቨርሲቲ ውስጥ መከፈት የኢትዮጵያን ብሔራዊ አንድነት ይንዳል የሚል እምነት የለኝም። ዛሬም ቢሆን ኦሮምኛ እንደ አንድ የኢትዮጵያ ቋንቋ የሚቆጠር ከሆነ፣ ትግርኛ እንደ አንድ የኢትዮጵያ ቋንቋ የሚቆጠር ከሆነ እነዚህ ቋንቋዎች በኢትዮጵያ ስነ ጽሁፍ ውስጥ በኢትዮጵያ ሌሎች የሊትሬቸር እና የሳይንስ ሪሰርቾች ውስጥ መግባት ያዳክማል የሚል እምነት የለኝም። ግን ተዘጋ የተባለውን ጉዳይ በአሁን ስፔሲፊካሊ አላስታውሰውም፣ የትኛው ዲፓርትመንት ስፔሲፊካሊ እንደተዘጋ። ከ2010 እስከ 2012 እኔ ዩኒቨርሲቲውን በመራሁበት ጊዜ በቦርድ ሰብሳቢነት የዩኒቨርሲቲው አመራር እንዲሻሻል የዩኒቨርሲቲው የስራ አሰራር በቢፒአር መሰረታዊ የስራ ሂደት ለውጥ የሚባለውን ፊገሬስሊ ሄደንበት የተማሪዎችና የዩኒቨርሲቲው ግንኙነት፣ የዩኒቨርሲቲው የውስጥ አስተዳደር፣ የካፍቴሪያ የጠቅላላ አመራሩ የተበላሹ ብዙ ነገሮች የተከማቹ ለአመታት ስለነበሩ እነዚህም በሙሉ ሼካፕ የማድረግ ሰፊ ፕሮግራም ተነድፎ በጥሩ ሁኔታ መንቀሳቀስ ጀምረን ነበር። ነገር ግን አልተገባደ ያለቀ አይመስለኝም። ጥሩ እንቅስቃሴ ነበረኝ የሚል እምነት ነው ያለኝ። ከተማሪዎችም ጋራ ከመምህራንም ጋራ መልካም ግንኙነት በመፍጠር በመመካከር ወደ እነሱ በመሄድ ካፍቴሪያዎች እየዞርኩ በማየት ስቶሮች ውስጥ አስተዳደሩ ለብዙ ዓመት ለምሳሌ በኮንትራት የሚሰራ ሰራተኛ ለ28 ዓመት በኮንትራት ለምንድነው ቋሚ ያልሆነው? ለ28 ዓመት በኮንትራት ይሰራል። ብዙ የተበላሹና የተከማቹ ነገሮችን በሙሉ መርምሬ አይቻለሁ። እነዚህን ነገሮች ለማስተካከል ጊዜ ይወስዳል። የህግ ጉዳዮች ስላሉ በህግ መታየት ስላለበት በጅምላ ሰው መባረር የለበትም። እነዚህን በቅደም ተከተል አድርገን ዩኒቨርስቲውን በከፍተኛ ደረጃ ለማሻሻል ከፍተኛ ውጥን ነበር። ዩኒቨርሲቲው እኔም የተማርኩበት ዩኒቨርሲቲ ስለሆነ እንደ ቤቴ ነው የሚቆጥረው ዛሬም ቢሆን። ስለዚህ ዩኒቨርሲቲውን ለማሻሻል ትልቅ አምቢሽን ነበር። አውቀዋለሁ ከረጅም ጊዜ ጀምሮ እኔ በዩኒቨርሲቲው ውስጥ እንደዚህ አሁን ለምሳሌ የተማሪ ፕሮቴስት ተማሪዎች ጋር ሄዳለሁ። ኦሮሞ ተማሪዎች፣ ሌሎችም ተማሪዎች ጋር ሄጄ ምንድን ነው ችግር አለ ወርጄ ነው። ቢሮ ተቀምጬ በሰው ላይ የምወስን አይደለም። ክልልም ሳስተዳድር ቢሮ ተቀምጬ አይደለም። ሙሎ አርሶ አደር መንደር እየሄዱ ቤታቸው ውስጥ እየገባው ኑሮአቸውን እያየው ምንድን ነው ችግሩ ብዬ በማዳመጥ አናውንስ ሳላደርግ በየቦታው እየተገኘው ዛሬ እዚህ ሊመጣ ነው ሳይባል ሄጄ ሌሊት ተጉዤ ጠዋት ቤታቸው ሄጄ የስራ ሁኔታቸውን እያየው ከህዝብ ጋር እየተመካከርኩ ህዝቡን ለማቅረብ የህዝቡን ስሜት ለማዳመጥ የህዝቡን ችግር ባለኝ አቅም ባለኝ የስልጣን ክልል ውስጥ ለመፍታት ለህዝቡ የመቅረብ ፍላጎት አለኝ። አመለካከቴም ይኸው ነው። ወደ ህዝብ መሄድ እፈልጋለሁ። ህዝብ መፍትሄ እንደሚያመጣ አውቃለሁ። ህዝብን የማፈን ህዝብን የመቀጥቀጥ ዝንባሌ አልነበረኝም። እንግዲህ እርስዎ ወደ ስልጣን በመጡበት ጊዜ ጥልቅ ተሃድሶ ተደርጓል በሚባልበት የስልጣን ዘመን የስልጣን ጊዜ ነው የመጡት እና በመንግስትም በኩል በወቅቱ የነበሩ ጠቅላይ ሚኒስትር መለስ ዜናዊም በግልጽ ሲናገሩ እንደነበረው ተሃድሶ አድርገናል አመራሮችን ቀይረናል የሚሰሩ አመራሮች መጥተዋል ብለው ነበር እንደተባለው በዛ ተሃድሶ በተባለው ጊዜ የመስራት ያንን ለውጥ የማምጣት እድል ነበሩት የሰሩት ነገር አለ በዛን ጊዜ አዎ ወደ ክልሉ የወጣሁበት ምክንያት ኢህአዴግ ውስጥ በተፈጠረው መሰንጠቅ ታዲሶ ይደረግ ተባለ። ታዲሶ በጣም ትልቅ ተስፋ የተጣለበት ነበር። መጠነ ሰፊ ፕሮግራሞች ነበሩ። ለምሳሌ የሲቪል ሰርቪስ ማሻሻያ ፕሮግራም የመንግስት የአገልግሎት አሰጣጥ ስርዓት ሙሉ በሙሉ እንዲቀየር፣ ከመሰረቱ እንዲቀየር የማድረግ መንግስት ተጠያቂ እንዲሆን ዜጎች ያገባኛል በአይነት ተሰሚነት እንዲኖራቸው አገልግሎት አሰጣጡ ቀልጣፋ እንዲሆን ሕዝብ ተኮር እንዲሆን ሰፊ ፕሮግራም ተዘርግቶ እንደውም ለዚሁ ይህንኑ ስራ የሚያስተባብር የአቅም ግንባታ ሚኒስቴር የሚባል ተቋቁሞ ሚኒስቴር ተሹሞለት ከፍተኛ ስሜት የቀሰቀሰና ሰራተኛውንም ያንቀሳቀሰ ሁኔታ ነው የነበረው። በወቅቱ እኔም በዛ በተሃድሶ በውሃ ሴክተር በነበረኝ ጉልህ አስተዋጽኦ የፖለቲካ ፓርቲ አባል ሳልሆን በዚህ ውስጥ ሊያገለግል ይችላል ተብዬ ምንም እንኳን ባልቀበለውም ወድጄ አይደለም፣ ለድህረ ምረቃ ትምህርት መሄድ ነበረብኝ፣ በክርክር ከፍላጎቴ ውጪ በከፍተኛ ጫና ወደ ፕሬዝዳንትነት እንድመደብ ተደረገ። ከገባው በኋላ ልቤን ሰጥቼ ነው የሰራሁት። ለምንድን ነው ልብህን የሰጠው ብቲ? ይሄ ፌዴሬሽን ኢትዮጵያ ውስጥ ማገልገል አለበት ብዬ አምኜ ነው የሠራሁት። ፌዴሬሽኑ ሀገሪቱን አንድነት ለመጠበቅ የሕዝቦችን እኩልነት፣ ለዘመናት የተከማቸውን የብሔር ብሔረሰብ ጥያቄ በአግባቡ መፈታት አለበት። መሸራረፍ ሳይሆን ከልብ በመነጨ ሁኔታ መፍታት መቻል አለበት። ይሄ ካልተፈታ ሀገሪቱ አደጋ ውስጥ ትገባለች የሚል እምነት ነበረኝ። ስለዚህ የኦሮሞ ሕዝብ እድል አለው በዚህ ሀገር ውስጥ እድል ሊኖረውም ይገባል። መብቱም ነው፣ ሀገሩ ነው፣ እሱም ባለ ሀገር ነው ብዬ አምኜ ነው የሠራሁት። ነገር ግን ከጥቂት ዓመታት በኋላ ሪፎርሙም ቆመ። የኒዮሊበራል ነው አስተሳሰብ ነው ተብሎ ተብጠልጥሎ ሪፎርሙ ቆመ። ቁልቁልቁልቁልቁል እየሄደ ሄደና በመጨረሻ ሁሉም ሰው እንደሚያውቀው የአቅም ግንባታ ሚኒስቴርም ፈረሰ። መጨረሻ እኔ ነኝ የተረከብኩት ሲቪል ሰርቪስ ሚኒስቴር ሆኜ ሪፎርሙን ለማንቀሳቀስ ነገር ግን ሪፎርሙ በየቦታው በድርጅት ጽሕፈት ቤት እና በድርጅት ስብሰባዎች ላይ የሚብጠለጠልበት ሁኔታ ቀልጣፋነት፣ ተጠያቂነት እና የግልጽነት ጥያቄዎች የኒዮ ሊበራል አመለካከት ናቸው ተብሎ የሚጠለጠልበት ሁኔታ ነው የነበረው። እና በየአመቱ የሚያሽቆለቁል የሚሰፋ ሁሉን የሚያሳትፍ ሌሎችን የማዳመጥ ዝንባሌ እየጠበበ እየጠበበ ከውስጥም ከውጭ ከውስጥ ማለት በድርጅት ውስጥም ከውጭ ማለት ማህበረሰቡ ከሚዲያ ጋር ያለው ግንኙነት ከህብረተሰቡ ጋር ከተቃዋሚ ጋር ያለው ግንኙነት እየጠበበ የሚሄድበት ሁኔታ ነው ያነበረው። ከውስጥ ሲሉ ምንድን ነው ከውስጥ የነበረው? እስቲ ግልጽ ያድርጉት። ውስጥም ድርጅት ውስጥም ችግር አለን። ዲሞክራሲያዊ ስርዓቱ ለምሳሌ ኢህአዴግ በዲሞክራሲ እንደሚያምን ከቀድሞ ጀምሮ ከሜዳ ትግል ጀምሮ የሚያስብበት የሚያምንበት ነው የነበረው። ነገር ግን አባላት ራሳቸው እንደሚያነሱት በተደጋጋሚ አባላትም ሲያነሱ እንደነበረው አመራሩ ከህዝብ ተነጥሏል፣ አመራሩ ከሰፊው አባላት ተነጥሏል፣ ገዢ መደብ ሆኗል፣ ተቀይሯል ተብሎ ከፍተኛ የሆነ ክርክር አባላቱም ሲያነሱ ነው የነበረው። ስለዚህ የውስጥ ችግር የሚለው ይሄንን ነው። አመራሩ የማያዳምጥበት ሁኔታ፣ ጥያቄዎች፣ ማጉረምረቦች ሲኖሩ ይሄንን ከማዳመጥ ይልቅ ሰዎችን የመጫን እና ሀሳባቸውን የመምታት አመራር ሲባል እንግዲህ እርሶን ይጨምራል። አመራር ውስጥ የኮሚቴ አባል ኖት፣ የኦሮሚያ ክልል ፕሬዚዳንት ኖት፣ ከዛም ትልቅ አመራር የሚባል ቦታ ላይ ነው ያሉት። እና ማን ነው አመራር? ማን ነው ማንን የማያዳምጠው? እርሶ አይጨምርም? ያመራሩ። ለምሳሌ ኢህአዴግንም የመሰረቱት ፓርቲዎች አራት ናቸው። ከአራት ውስጥ አንዱ ኦህዲድ አለበትና የዛም አባል ኖት። እና እንዴት ነው ማንን ነው አመራር ግልጽ እስቲ ያርጉት። ኢህአዲግ አራት ድርጅቶች አልመሰረቱትም። ኢህአዲግን የመሰረተው ህወሀት ነው። የኢህአዲግ አባል ድርጅቶች እኩል ስልጣን የላቸው። እኩል እና ነጻ ድርጅቶች አይደሉም። እኩል እና ነጻ ድርጅቶች ባለመሆኑ የተባለው ጥምረት ፌክ ነው። ጥምረቱ የነጻ ድርጅቶች በድርድር እና በእኩልነት ተደራድረው የመሰረቱት አይደለም። ህወሀት ዋናዎቹን የኢትዮጵያ ክልሎች የሚገዛበትን አቅጣጫ ሲቀይስ ገና ሜዳ ሆኖ የፈጠረው ዘዴ ነው። ስለዚህ ነፃ አይደሉም። ነፃ ስላልሆኑ በነፃነት የመከራከር አቅም የላቸውም። ሰው ሁሉም ጸጥ ነው የሚለው፣ በድርጅት ስራ አስፈጻሚ በኢህአዴግ ስራ አስፈጻሚ ውስጥ የበላይነቱን ያረጋገጠው ህወሀት ነው። እውነተኛውን ስልጣን የያዘው ያከማቸው ህወሀት ነው። ስለዚህ እዚያ ውስጥ እኔ ብኖርም እንኳን እኔ ከሲቪል ሰርቪሱ የመጣው ከመንግስት ሰራተኛነት ከሜዳ ትግል ያልተቀላቀልኩ በኋላ ከአስር ዓመት ስልጣን በላይ ኢህአዴግ በስልጣን ላይ ከቆየ በኋላ የተቀላቀልኩት ቀርቶ ነባሮቹም ብዙ የሚናገሩበት ሁኔታ አይደለም። ስራ አስፈጻሚ ኮሚቴውም ይሁን የምክር ቤቱ አራትና አምስት የማይበልጥ ሰው ብቻ አጫጭር ነገሮች የሚናገሩበትና ሊቀመንበሩ ቀኑ ሙሉ የሚናገሩበት ሁኔታ ነው የነበረው። ስለዚህ ውስጡ ውስጡን ለቄስ እንደሚባለው ነው። ለምንድን ነው የማይናገሩት? ምንድን ነው ስጋታቸው? ምንድን ነው ፍርሃታቸው? ቢናገሩ ምን ይመጣባቸዋል? እስቲ በምሳሌ ያስረዱን። አፍ አፉን ነው የሚመታው። ሀራዝ ይደረጋል፣ ያስፈራሩታል። አሰልቺና በጣም አስነዋሪ የሆነ ግምገማ ይካሄድበታል ኢሰብአዊ በሆነ መንገድ ሶ ስለዚህ ማንም ለምንድን ነው ይህንን የማይሆን ነገር ውስጥ የሚገባው የሚል ዝም ብሎ ነው የሚያየው። ይሄ በኢህአዴግ ውስጥ በጣም የቆየና የሚታወቅ ነው። መላ አባላቱም ያውቃሉ። ይሄ ነገር እስከሚለቁበት ድረስ ቀጥሎ ነበር ወይስ መሻሻል አሳይቶ ነበረ? አይሻሻልም። እንኳን ያኔ አሁንም አይሻሻልም። ሊሻሻል ይችላል የሚል እምነትም የለኝም። ለምንድን ነው ሊሻሻል ይችላል የሚል እምነት የሌለዎት? በአንድ ፓርቲ እጅ ስለሆነ አሁን ወደ አነሱት ነገር ልምጣና ለምሳሌ ግምገማ ይደረግበታል ያሉት ነገር አለ። ቅድም የሙስና ልም በተመለከተ ወደ ኋላ መጣበታለው ብዬ አልፌው ነበር። ና ጠቅላይ ሚኒስትር መለስ ዜናዊ በነበሩበት ጊዜ በጣም ግምገማ ተደርጎ የሙስና ጉዳዮች ይነሱ ነበር። ና በግል የእርሶ ጉዳይ ተነስቶ እርሶ ለፓርቲው ቤት ወይም መሬት መልሰዋል፣ በግምገማ ተብሎ ይነገር ነበር በሰዓቱ። ና ይሄ ነገር ሆኗል ወይ? ቃለምልልሱ አላበቃም አድማጮች አቶ ጁነዲን ሳዶ አሜሪካ ድምፅ አማርኛው ዝግጅት ክፍል የፌስቡክ ገጽ ላይ በቀጥታ ስርጭት ስለተጠየቁትና በተጨማሪም በስልክ በሰጡት ጥቂት ማብራሪያ ታክሎበት በነገው ምሽት የመጨረሻው ክፍል ይቀርባል።

ودو هولا يلم ودو يلم ودو هولا يلم

አድማጮች የማጠቃለያ ዜና ላሰማ ና እንሰናበታለን። የሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ ቅዳሜ ከቀትር በኋላው ላይ በጸጥታ ኃይሎች ላይ ኢላማ የተደረገ በመኪና ላይ የተጫነ ቦምብ ፈንድቶ ከተማይቱን እንደ በጠበጣት ተነገረ። ቢያንስ ሁለት ሰዎች ገድለዋል፣ ስድስት አቁስለዋል ብለዋል የደህንነት ምንጮች። አልሸባብ የዚህን ጥቃት ኃላፊነት ወስዷል። ባለፈው ረቡዕ ሶማሊያ ውስጥ የዩናይትድ ስቴትስ ኃይሎች ያደረሱት የሰው ሕይወት የጠፋበት የአየር ጥቃትን አስመልክቶ ያሉትን አንዱ ከሌላው የሚቃረኑ ሪፖርቶች የጦር ኃይላችን ምርመራ ያካሂድባቸዋል ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትሩ አሽ ካርተር አስታወቁ። የሶሪያ መንግስትና የአማጽያኑ ኃይሎች በዛሬው ዕለት አሌፖ ከተማ ላይ ተዋግተዋል። በከተማዋ 250 ሺህ የሚሆኑ ብዙዎቹ ልጆች ብዙ ልጆች ያሉባቸው ሰዎች በተከፋፈለችው ከተማ በውጊያ ተጠምደው መውጫ አጥተዋል። የሶሪያ መንግስት ኃይሎች በሽምቅ ተዋጊዎች እጅ ያለችውን የአሌፖ ከተማ አካባቢዎች ለመንጠቅ ሲዋጉ ቆይተዋል። አማጽያኑም በበኩላቸው በመንግስቱ እጅ ወዳሉ አካባቢዎች እየተኮሱ ነው። በሁለቱም በኩል ብዙ ጉዳት እንደደረሰ ነው የተገለጸው። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሀገራቸው የሶሪያ ፖሊሲ እንደማይደሰቱ ሲገልጹ የተቀዳ ድምጻቸው አንድ የዋና የዩናይትድ ስቴትስ ጋዜጣ እጅ ገባ። ኒውዮርክ ታይምስ ጋዜጣ ነው። ሚኒስትሩ ድምጻቸው የተቀዳው ባለፈው ወር ኒውዮርክ ውስጥ ከሶሪያውያን ሲቪሎች ጋር ባደረጉት ስብሰባ መሆኑን ገልጾ የንግግራቸው ቅጂ በቅንጫብ ይቀርቧል። thank you